ጆይ ኒውስ የተባለ የጋና ዜና ማሰራጫ የአገሪቱን ደኖች የሚያወድመው ህገወጥ የወርቅ ማዕድንን ይከታተላል። የአካባቢ ጉዳዮች ጋዜጠኛ ኢራስተስ አሶሬ ዶንኮር የምርመራ ጋዜጠኝነቱን ለመስራት በሄደበት ወቅት ዩኒፎርም የለበሱ ታጣቂዎች እርሱንና መርከበኞቹን እንዳፋጠጡት ይናገራል። ከካሜራ ቴክኒሽያን ጋር ግብግብ ፈጥረው ሲታገሉ ካሜራውን ሰበሩት። በካሜራው ላይ ያሉት ምስሎች በሙሉ እንዲሰረዙ አደረጉት። የመኪናው መስኮት ሰባብረው ሹፌሬን ብዙ ጊዜ በቡጥ ይመቱት። በጣም አሰቃቂ ነበር። የ2022 የአመቱ የጋና ምርጥ ጋዜጠኛ አሳሬ ዶንኮር የህገወጥ የወርቅ ማዕድን ማውጣትን አካባቢው ላይ የሚያደርሰውን ኪሳራ ዘግቧል። ዘገባዎቹ ህገወጥ ማዕድን ማውጣት ከበሽታ መስፋፋት፣ የደን መጨፍጨፍ፣ በወንዞችና በጅረቶች ላይ ካስከተለው መጠነ ሰፊ ብክለት ጋር ያለውን ትስስር ያጋልጣሉ። የዓለም አቀፉ የጋዜጠኞች ማህበር አደን ህገወጥ ማዕድን ፍለጋና ህገወጥ የደን ጭፍጨፋ በመላው አፍሪካ አደገኛ መሆኑን ገልጿል። ነገር ግን ህጋዊ ማዕድን ማውጣትም ችግር እንዳለበት ይገልጻል። ሉዊስ ቶማሲ የዓለም አቀፍ የጋዜጠኞች ፌዴሬሽን የአፍሪካ ዳይሬክተር ነው። who report on the activities of these big corporations የእነዚህን ትልልቅ ኩባንያዎች እንቅስቃሴ የሚዘግቡ ጋዜጠኞች ከፍተኛ ስጋት ላይ ናቸው። ከባድ ዛቻ እየደረሰባቸው ነው። በተለይ ስለ አካባቢ መራቆት በሚነሳበት ጊዜ ስለ እነዚህ ድርጊቶች ሪፖርት እንዲያደርጉ አይፈቀድላቸውም። ቶማሲ የአካባቢ ጥበቃ ጋዜጠኞች ጥቃት፣ እስርና እንግልት እንደሚደርስባቸው ተናግረዋል። ሊበዘበዝ የሚችል ሀብት ባለበት አፍሪካ ውስጥ ደግሞ እያንዳንዱ ሀገር ውስጥ አደጋዎች እንዳሉም ቶማሲ አክሎ ይገልጻል። አስተሳሰባቸው እንዲቀይሩ ወይም እየተሳተፉበት ያሉትን ሪፖርቶች እንዲተዉ የሚያስገድድ ከባድ ማስፈራሪያ ይደርስባቸዋል። ዩኔስኮ ከ2009 እስከ 2023 ፕሬስ ኤንድ ፕላኔት በሚል ባወጣው ዘገባው በዓለም አቀፍ ደረጃ 749 ጋዜጠኞችና የሚዲያ ተቋማት ጥቃት እንደደረሰባቸው አረጋግጧል። ከአካባቢ ጥበቃ ጋር የተያያዙ ጉዳዮችን የዘገቡ 44 ጋዜጠኞች መገደላቸውንም ዘገባው አመልክተዋል። የዩኔስኮ ሀሳብን የመግለጽ ነጻነትና የጋዜጠኞች ደህንነት ኃላፊ ጌልሄርም ካኔላ ይህን ሲገልጹ ይህ የፕላኔታችን ችግር መሆኑን ያሳያል። ሙስናን ለመግለጽ የሚሞክሩ ጋዜጠኞችም ሆነ ከአካባቢ ጉዳዮች ጋር በተያያዘ ዘገባቸው በየቦታው ጥቃት እየደረሰባቸው ነው። እንደ ዩኔስኮ ዘገባ በአካባቢ ጥበቃ ዘጋቢዎች ላይ የሚደርሰው ጥቃት በከፍተኛ ደረጃ እየጨመረ ነው። አሁንም ካኔላ የጥቃቶቹ ብዛት በአንዱ አካባቢ የጠናከረ ነው፣ ባለፉት አምስት ዓመታት ከፍ ያለ ነው። ስለዚህ አሁን ብዙ መሆኑ ብቻ ነው ልዩነቱ። ነገር ግን በሚያሳዝን ሁኔታ ከጊዜ ወደ ጊዜ እየጨመረ የመጡ ጥቃቶችና ጥሰቶች አዝማሚያ መኖሩን እያሳየ ነው። ለጋዜጠኞቹ ምድር ላይ ያሉት አደጋዎች ምንጊዜም አሉ ኢራስተስ አሳሬ ዶንኮር የተፈጥሮ አካባቢ ጉዳዮች ጋዜጠኛ ነው እዚህ ያለማቋረጥ አደጋ ይገጥመኛል በስራው ወቅት ብዙ አደጋ ይገጥመኛል የታጠቁ ሰዎች እውነት እንዲወጣ የማይፈልጉ ሰዎች አሉ እያንዳንዱ ጉዞ አደጋ መሆኑን የግድ መናገር አለብኝ አሳሬ ዶንኮር ካሜራን ድሮኑን እና ሰራተኞቹን ብቻ እንደታጠቀ ተናግረዋል። ይሁን እንጂ ግን የገጠመው ሁከት እየደረሰ ያለውን የተፈጥሮ አካባቢ ጉዳት ከመዘገብ ሊያግደው እንደማይችል አክለዋል።